በኢትዮጵያ የሙዚቃ መድረክ ገነው በመውጣት ቁንጮ ላይ ከተቀመጡ የዘመኑ የጥበብ ሰዎች ዋነኛው መሆኑ ይነገርለታል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮም ኢትዮጵያ የሚል ስያሜ የሰጠው አልበሙ ይፋ መሆን አድናቂዎቹን ሲያስፈነጥዝ፣ ነቃፊዎቹን አበሳጭቷል። አዲስ አበባ በቴዲ አፍሮ አዲስ አልበም ስትቦረቅ የብዙዎችን ቀልብ ሰንቆ የያዘ ሰነድም ሲዘዋወርባት ሰንብቷል። ኦሮሚያ በአዲስ አበባ ላይ ህገ መንግስታዊ ልዩ ጥቅም እንዳለው የሚተነትነው ባ ስድስት ገጽ የጥናት ሰነድ እና ባለ 14 ገጽ አዋጅ ሰነዱን በኦሮሚያ የክልሉ መንግስት የማያውቀው መሆኑን እስከገለጠበት ጊዜ ድረስ የተለያየ ትርጓሜ ሲሰጠው ቆይቷል። አብራችሁን ቆዩ። አርቲስት ቴዎድሮስ ካሳሁን ዘንድሮ ከዓመታት ቆይታ በኋላ ለአድናቂዎቹ ጆሮ ያደረሰው ኢትዮጵያ የተሰኘው አልበሙ አድናቂና ነቃፊዎቹን ለሁለት ጎራ ከፍሎ በማህበራዊ መገናኛዎች ማጨቃጨቅ ይዟል። አድናቂዎቹ የቴዲ አፍሮ የዘፈን ግጥሞችንና የዜማ አመራረጡን በመተንተን አወድሰውታል። ቴዲ የሚያቀነቅነው ኢትዮጵያዊነትንና ሰው መሆንን ነው ያሉት አድናቂዎቹ ምንም ይዞ ይምጣ ምን የጥበብ ትሩፋቶቹን ሁሌም በፍቅር እናደምጣለን ሲሉ ተደምጧል። ላብነት ለየት ያል ኢዮም መሳፍንት በትዊተር ባሰፈረው ጽሁፉ ለቴዎድሮስ ካሳሁን ቴዲ አፍሮ እየተሰጠ ያለው አክብሮትና ጥበቃ ለድምፃዊው ችሎታ የተሰጠ ብቻ ሳይሆን ለኢትዮጵያ አንድነት የተሰጠ ነው ብዬ ስለማስብ ደስተኛ ነኝ ብሏል። ነቃፊዎቹ በበኩላቸው ቴዲ አፍሮ በጥበባዊ ስራው ሊያድግ አልቻለም፣ ዘንድሮም ይዞ የቀረበው ቀድሞ ያሰማንን በመቀባባትና ከሌሎች አርቲስቶች በመውሰድ ነው ሲሉ ተከራክሯል። በነገራችን ላይ ክርክሩ በትችትና አድናቆት ብቻ አልተገታም። የጥበብ ስራውን ህገ ወጥ በሆነ መልኩ ዩቲዩብ ላይ እስከ መጫን የደረሱም አልታጡም። ቴዲ ወጥ ስራ አልሰራም ከሌላ ወስዶ ነው የሚል አስተያየት ከሰጡ ሰዎች መካከል ግርማ ጉተማ ይገኝበታል። ግርማ ጉተማ በትዊተር ገጹ ቴዲ አፍሮ አዲሱ ሲዲ ውስጥ የተካተቱት ዘፈኖች ዜማቸው ከሌሎች የተሰረቀ ነው ሲል ጽፏል። ለማጣቀሻ ብሎም ከቴዲ አፍሮ አዲስ ዘፈኖች መካከል አንዱን ከዩቲዩብ ላይ በመውሰድ አቅርቦታል። እማ ዘንድ ይደራ አምሳሌ የሚል ርዕስ ያለው ዜማ ግን ግርማ ትዊተር ላይ ከተያያዘው ዩቲዩብ ተደምስሷል። የትውልዴ የሙዚቃ ንጉስ ነው ሲል አድናቆቱን የቸረው ደግሞ ኪሩቤል ተሾመ ነው። ኪሩቤል በትዊተር ገጹ በፍጹም ቅንነትና በንጹህ አድናቆት ነው ይህን የምመሰክረው ይላል። ቀጥል አድርጎም ይህ የኔ የግሌ የውስጥ እውነት ነው። ሰውን ላለማስከፋት ብዬ እውነቴን ከመተንፈስ ብቆጠብ ህሊናዬ ይወጋኛል ቴዲ አፍሮ ሲል መልእክቱን አስተላልፏል። በባህላዊ ውዝዋዜና ቅንብር ታዋቂ የሆነው አብዮት ካሳነሽ ለቴዲ ያለውን ፍቅር ለማሳየት መኪና እያሽከረከረ የቴዲ አፍሮ ሙዚቃን ከፍቶ በተቀመጠበት እስክስታ እየወረደ የሚታይበትን ቪዲዮ በፌስቡክ በቀጥታ አስተላልፏል። ከያኒነት ነጠላ ችሎታ አለመሆኑን ባንታየው ጥበብ ፍቅርና እውነት ከሌለው ከንቱ መሆኑንም ተረዳው በሚል ጽሁፍ የሚንደረደረው አብዮት አርቲስት ቴዎድሮስ ብ ራሱን አሳልፎ የሰጠ ትዕግስተኛና በጽናት የሚጓዝ ጠቢብ ብሎታል። ወጀብ የማይንጥ ውካታና ጫጫታ የማያስደነብርህ እውነተኛ ጠቢብ አንተናየው ሲልም ለቴዎድሮስ ካሳሁን ያለውን ፍቅር ገልጧል። እሸቶ ማቄኖ ፌስቡክ ላይ ባሰፈረው ጽሁፉ የጥቁር ሰው ዜማ አጼ ቴዎድሮስ ላይ የሆነ ቦታ ተወሽቃለች ልበል ወይስ ጆሮዬ ነው ብሏል። አርቲስት መስፍን ጌታቸው ቴዲ አፍሮ ለእኔ ንጉሴ ነው ሲል በፌስቡክ ጽፏል። በደም ከዘር ማንዘሮቹ ወርሶ ወይንም ደግሞ በጦር በጎራዴ ተዋክቶና ድል ነስቶ ሳይሆን በፍቅር በብርታትና በጥበብ ሚሊዮኖችን በማንበርከክ በጸጋ ተቀብቶና አክሊል ደፍቶ ብዙዎች በአንድ ሰዓት የአየር ጊዜ አንዲት ቁም ነገር ማስጨበጥ አቅቶን ስንዳክር አራት መቶና አምስት መቶ ገጽ መጽሐፍትን በአምስት ደቂቃ ዘፈን ከነ ሙሉ ለዛው በዜማ በመተረክ ደግሞ ደጋግሞ ብቃቱን ያሳየና ከነ ሙሉ ግርማው ዙፋን ለየዋል እውነተኛ ንጉሥ ነው ብሎታል። ዘሪሁን በትዊተር ባስተላለፈው መልእክቱ ቴዲ አፍሮ የሚያስባትና የሚሰብካት ኢትዮጵያ እኛን አትወክልም የሚሉ ኃይሎች ትችታቸው ተገቢ የሚሆነው እነርሱ ራሳቸው ለሁሉም የምትሆን ኢትዮጵያ በምናባቸውና በሚያራምዱት ፖለቲካቸው አካተው ሲያልሙና ሲሰብኩ ብቻ ነው ብሏል። አዲስ አበባ የቴዲ አፍሮ ኢትዮጵያ የተሰኘውን አዲስ አልበምን ዋነኛ መነጋገሪዋ ከማድረጓ ጥቂት ቀደም ብሎ አንድ በኢንተርኔት የተሰራጨ ሰነድ ይዘት በብዙዎች ዘንድ ጥያቄ አጭሮባት ነበር። የኦሮሚያ አስተዳደር በአዲስ አበባ ከተማ ላይ ስለሚኖረው ሕገ መንግስታዊ ልዩ ጥቅም በሚል የሚያትተው ሰነድ ማን እንዳሰራጨው በይፋ አይታወቅም። 46 ገጽ ያለው ይህ ሰነድና ባለ14 ገጹ አዋጅ በሚል ቃል የወጣው ጽሁፍ አዲስ አበባ ከተማ ባለቤትነቷ ነባር ነዋሪዎች ያላቸው ኦሮሞዎች እንደሆነ ይገልጣል። ጽሁፉ ስለ ከተማዋ ስያሜ፣ የስራ ቋንቋ፣ የኦሮሞ ብሔር ተወላጆች መብትና ልዩ ጥቅም ይዘረዝራል። የከተማዋ ስምና በከተማ ውስጥ የሚገኙ የመንደር ስሞችንም ነባር ወዳላቸው የኦሮምኛ ቃላት ለመለወጥ እንደሚሰራ ያትታል። አዋጁ ካካትታቸው ነጥቦች መካከል በከተማዋ መስተዳደር ለኦሮሞ ተወላጆች ብቻ የተለየ ድምፅ እንደሚኖር፣ በኢኮኖሚው ዘርፍም ተሊዝ ነፃ መነገድ እንደሚችሉ፣ የኦሮሞ ተወላጆች ብቻ ድምፅ የሚሰጡበት በየአምስት ዓመቱ የሚቀየር የኦሮሞ ብሔራዊ ጉባኤ እንደሚቋቋም መገለጡ ጥቂቶቹ ናቸው። በተጨማሪም በከተማዋ የሚኖሩ ኦሮሞዎች መሰብሰቢያ ስፍራዎችን ሲጠይቁ ቅድሚያ እንደሚያገኙ፣ አደባባዮችና አውሮፕላን ማረፊያዎችን ጨምሮ አንዳንድ ስፍራዎች በኦሮምኛ ስያሜ እንደሚቀየሩ፣ ቀደም ሲል የነበሩ የከተማ ቻርተርና መሰል አዋጆች ተፈጻሚነት እንደማይኖራቸው የሚያትተው አዋጅ በአምስት ክፍል ሎች የተዋቀረ ነው። ይህን አስመልክቶም ሰነዱ ሆን ተብሎ የሰውን የትኩረት አቅጣጫ ለማስቀየር የተሰራጨ የተንኮል ውጤት ነው ሲሉ አስተያየት የሰጡ አሉ። ይህ አዋጅና ሰነድ የኦሮሞ ጥያቄን የያዘ ነው ሲሉ ድጋፋቸውን የቸሩትም ነበሩም። መዘዝ ሊያስከትል የሚችል በህዝብ መሀል ግጭት ሊያጭር የሚችል ነው ሲሉም አጥብቀው የተቹአሉም። ሰነዱ ኦሮሚያን በሚያስተዳድረው ኦህዴድ ነው የተዘጋጀው ተብሎ ቢለቀቅም የኦሮሚያ መንግስት ግን ሰነዱን እንደማያውቀው በፌስቡክ በኩል በአጭር አረፍተ ነገር አሳውቋል። አቶ አዲሱ አረጋ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ኃላፊ በፌስቡክ ገጻቸው ቀጣዩን አጠር ያለ መልዕክት አስፍሯል የኦሮሚያ ክልል ከፊንፊኔ ስለምታገኘው ልዩ ጥቅም ለመደንገግ በኦሮሚያ ክልል መንግስት የተዘጋጀ ረቂቅ አዋጅ ነው ተብሎ በማህበራዊ ሚዲያዎች እየተሰራጨ ያለውን ሰነድ የክልሉ መንግስት የማያውቀው መሆኑን በአክብሮት እንገልጻለን። አድማጮች ሁለት አበይት ርዕሰ ጉዳዮችን ያስተነተንበት የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን በዚሁ ይጠናቀቃል። ማንተጋፍቶ ስለሽነኝ መልካም ጊዜ፣ ጤና ይስጥልኝ።